ደሴ ከተማ ላይ ሊገነባ ለታቀደው ወሎ ተርሸሪ ኬር የልዕለ ሕክምናና ትምህርት ማዕከል ግንባታ ከህዝብ የተሰበሰበው ገንዘብ በአግባቡ ገቢ እንዳልተደረገ የፌዴራል ዋና ኦዲተር አስታወቀ። ኦዲተር መስሪያ ቤቱ ባቀረበው ሪፖርት የፕሮጀክት ጽህፈት ቤቱን ተጠያቂ አድርጓል። የፕሮጀክቱ ስራ አስኪያጅ በበኩላቸው ለፕሮጀክቱ ገቢ ማሰባሰቢያ እንዲሆን በሚል የእርዳታ ገቢ ማሰባሰቢያ የተበተኑት ኩፖኖችና የሎተሪ ትኬቶችን መልሶ ለመሰብሰብ የተለያዩ ችግሮች ስላጋጠሟቸው ገንዘቡን መሰብሰብ እንዳልቻሉ ለአሜሪካ ድምጽ ተናግረዋል። በውዝግቡ ዙሪያ ዘገባውን ያጠናቀረው መስፍን አራጌ ዝርዝሩን ይዟል። ደሴ ከተማ ላይ ሊገነባ የታቀደው ወሎ ተርሸሪ ኬሬ ልዕለ ሕክምናና ትምህርት ማዕከል ፕሮጀክት ግንባታ ከ2010 ዓ ምት ጀምሮ በወሎ ዩኒቨርሲቲ ስር እንዲሆን ከመተላለፉ በፊት የገንዘብ ማሰባሰቡን ስራ እንዲመራ በተቋቋመው የፕሮጀክት ጽፈት ቤት ስር ነበር። የፕሮጀክት ጽፈት ቤቱ በወቅቱ ገንዘብ ለማሰባሰቢያ ከመረጣቸው መንገዶች መካከል በሀገር ውስጥና በመላው ዓለም ለግንባታ ድጋፍ ማሰባሰቢያ በሚል ኩፖንና የሎተሪ ትኬቶችን ሽያጭ እንዳካሄደ በህዳር ወር መጨረሻ ለህዝብ ተወካዮች ምክር ቤት ሪፖርት ያቀረበው የፌዴራል ዋና ኦዲተር አስታውቋል። የፕሮጀክቱ ጽህፈት ቤቱና ቦርዱ ሰብስቧል የተባለውን ገንዘብ ለታለመለት ዓላማ አላዋለም በሚል ወቀሳ ሲቀርብበት መቆየቱን በህዝብ ተወካዮች ምክር ቤት የደሴ ከተማ ህዝብ ተወካይ ዶክተር ማህተመ ኃይሌ ለአሜሪካ ድምፅ ያስረዳሉ። ይህ ጥያቄም ጉዳዩ እንዲመረመር ምክንያት እንደሆነ ገልጸዋል። ፕሮጀክት ጽህፈት ቤት እንዳለ እናውቃለን። ለወሎ ዩኒቨርሲቲ ርክክብ በማካሄድ በእጃቸው የሚገኝ ገንዘብና ንብረቶች እንዲያስረክቡ አል። እንደተሰጠ እናውቃለን። ተግባራዊ ለምን አልተደረገም? የተሰበሰበው ገንዘብ የት ደረሰ? አሁን በእጃቸው ወይም የሚገኝ ገንዘብ ለወሎ ዩኒቨርሲቲ ሰጥቶ የሆስፒታሉ ግንባታ እንዲቀጥል የጠፋም ገንዘብ አላግባብ ካለ ተመላሽ እንዲደረግ አጥፊዎችም አስፈላጊ ውሳኔ የሚሰጡ አካሎች ተጠያቂ እንዲሆኑ የሚል ጥያቄ ያቀረበ ሕዝቡ በዚህ መሰረት ይህን ጥያቄ ከደሴ ከተማ ይሸ በመላክ ለፓርላማ ለመንግስት አስተዳደር ወጪ ቋሚ ኮሚቴ ቀርቦ በፌዴራል ኦዲት መስሪያ ቤት በኩል ኦዲት እንዲደረግ ተደርጓል። ኅዳር 30 ቀን 2017 ዓ.ም የህዝብ ተወካዮች ምክር ቤት የመንግስት ወጭ አስተዳደርና ቁጥጥር ጉዳዮች ባደረገው ግምገማ ላይ ሪፖርት ያቀረበው የፌዴራሉ ዋና ኦዲተር በገንዘብ አሰባሰቡና ገቢ አደራረጉ ላይ ክፍተት ማግኘቱን አስታውቋል። ሪፖርቱን ያቀረቡት የፌዴራሉ ዋና ኦዲተር መሰረት ዳምጤ በምክር ቤቱ ላይ በወጣው ሪፖርታቸው ላይ በግምገማው ወቅት ትኩረት የተደረገበት ዋናው ጉዳይ የተሰበሰበው ገንዘብ ለታሰበለት አላማ ውሏል ወይ የሚለው እንደሆነ እንደሆነ አስረድተዋል። ከዚህ በመነሳት ከኩፖን ቲኬት አስራ ስድስት ሚሊዮን አርባ ሶስት ሺ ስልሳ ሶስት ርከ አስራ ዘጠኝ ተሽጧል፣ ባንክ ግን አልገባም። ከቶምቦላ ቲኬት ሰባት ነጥ ሰባት ሚሊዮን ተሽጧል። በድምሩ ወደ ሀያ ሶስት ነጥ ሰባት ሚሊዮን ወደ ባንክ ያልገባ መሆኑን አይተናል። ቦርዱ ደግሞ የመሰረት ስልጣን ሳይኖረው አስራ አንድ ነጥብ አንድ ሚሊዮን የሚሆኑ የኩፖን ቲኬቶችን የጠፉ በሚል ሰርዟል። ስለዚህ ይህንን እኛ እንደ ኦዲት በክፍተት ያየ ነው እና በተለይ ባንክ ያልገባው ገንዘብ ለማን እንደተሰጠ ስለሚታወቅ አሁንም ፕሮጀክት በፊቱ ይህንን ገንዘብ ከሚፈልገው አካል ከአሰባሰቡት ከተሰጣቸው አሰባስቦ ወደ ሕዝቡ ወይም ወደ ባንክ መግባት አለበት የሚል አስተያየት ነው ምንሰጠው። በዚሁ የምክር ቤቱ ውይይት ላይ የፕሮጀክቱ ስራ አስኪያጅ አቶ እሸቱ አየለ ለአሜሪካ ድምፅ ምን ላይ ሲሰጡ በሰሜኑ ጦርነት ምክንያት መንቀሳቀስ ባለመቻላቸው በአመራር ለውጥና በሌሎች ምክንያቶች መሰብሰብ የሚገባው ገንዘብ አለመሰብሰቡን አስረድተዋል። ለምን ገንዘቡ ተሰበሰበ በውጭ ጉዳይ ሚኒስትር በኩል በደብዳቤ ያሳውቀውልናል። አሁን አሜሪካ መሸጥ አልቻልንም፣ እንደገና ህጉ ስለማይፈቅ መሸጠ እዛ ተቀምጦ ነበረ። እኛ ቢሮ ጎርፍ ሲገባ ከጎርፉ ጋር አብሮ ብዙ ንብረት አበላሽ ብለው አምባሳደሩ ጽፈዋል። ያድም አልደረሰንም የሚል ነው የጻፉት አምባሳደሩ። ሁሉም ውጭ ሀገር ያለው በሙሉ በዚህ ምክንያት አልተሰበሰብም። እኛ ግን ማት መጻጻፎች አሉ። እነዚህ ዶኩመንቶች ለውጡ ሲመጣ ባለስልጣኑም ሲቀያየር፣ አንዱን ስናስረዳ፣ ሌላው ሲመጣ ስናስረዳ፣ ስለዚህ ሞከርን እየዞርን ለመሰብሰብ ጦርነት ያለባቸውን ቦታዎችም መሄድ አልቻልንም። ከአቅም በላይ በሆነ ነገር የጠፋን ነገር ለቦርዱ አቅርበት ቦርዱ ስልጣን አለው መመሪያ ቁጥር ሶስት ላይ የበጎ አድራጎት ድርጅቶች እና ማህበራት ኤጀንሲ የመጨረሻው ስልጣን የሱ ነው ስለሚል ሁን የውሳኔ ሀሳብ ዳስረዛ እንዲደረግ የእሱን ብቻ አይደለም የክልሎቹ የተበተናል መሰብሰብ ያልተቻለው ከአቅም በላይ በሆኑ ችግሮች ስለሆነ፣ መንግስትም ደግሞ ይህን ፕሮጀክት እረከባለሁ ስላለ ያልመለሰውም የመንግስት አካል ነው። ስለዚህ መንግስት ስለተረከበው ይህንን የዕዳ ስረዛ ይደረግ የሚል ሀሳብ ቀርቦ ያ ሀሳብ በቦርዱ ጸደቀና ለመጨረሻ ውሳኔ ለሲቪል ማህበረሰብ ድርጅቶች ተላከ። አሁን ሲቪል ማህበረሰብ ድርጅቶች ራይቶፉ ይቀጥል ካለ ይቀጥላል። አየለም መከሰስ አለባቸው ካለ ሁሉም ሴክተር መስሪያ ቤት ነው እስከ ወረዳ ድረስ ክስ ይመሰረታል። ከፕሮጀክቱ ሀሳብ አምንጮች አንዱና የልዕለ ህክምናና ማስተማሪያ ማዕከሉ ስራ አመራር ቦርድ ምክትል ሰብሳቢ የሆኑት ዶክተር ሚናስሩይ የተሰበሰበው ገንዘብ አልጠፋም በማለት የቀረበውን ውንጀላ ፓርላማው ላይ ሞግተዋል። ገንዘብ ከአሹ እጃችን ላይ የገባው አልጠፋም አለ። አሁን ያለው ባላንስ ወደ ዘጠና ሶስት ሚሊዮን ብር ነው። ኢንተረስት በሚያገኝ መልኩ ገንዘቡን ወደዛ አድርገን ከአምሳ ሚሊዮን አሳድገ ነዋል። ተበላ ምን የሚባለው እንደዛ ያለ ነገር የለም። በሌላ በኩል ለፕሮጀክቱ እውን መሆን ከደሞዛቸው ላይ ተቆራጭ መደረጉን የደሴ ከተማ ነዋሪዋ ወይዘሮ ዛሃራ ሰይድ ብዙ የተባለለት ፕሮጀክት እውን ሆኖ ባለማየታቸው የተሰማቸውን ቅሬታ ገልጸዋል። በወቅቱ ያዋጣነው ገንዘቡን ደልቶ ወይም ኑሮን ሳይሆን አገልግሎቱን ተጠቃሚ እንሆናለን ብለን ከዚህ ወደ ውጭ ሀገር ከዚህ ወደ አዲስ አበባ ላለመመላለስ አገልግሎቱን እዚህ እናገኛለን ብለን ስላሰብን ነበር ብሩን ያዋጣል። ግን አሁን እንደዚህ አይነት ሳይሰራ ሲቀር አዝነናል። ምንም ሳይኖረን ያዋጣነው ገንዘብ እየተደረሰ የሚሉት ሰይድ ሱፍ የተባሉ ሌላው የከተማ ነዋሪ ደግሞ አትፌዎች ካሉ ተጠያቂ መሆን አለባቸው ብለዋል። ሊዘገይምና ቢረስ ግን ይህን ሀሳብ መነሳቱና መገምገሙ የህዝብ ተወካዮች ምክር ቤት ሊመሰገን ይገባዋል። ነገር ግን አብዛኛው ዛሬ የተሰጡ ሀሳቦች ጉዳዩን ከራስ የማሸሽና ከተጠያቂነት ራስን ገለል የማድረግን አዝማሚያ የሚያሳዩ አስተያየቶች ናቸው የተሰጡት። ስለዚህ ይህንን ጥያቄ የህዝብ ተወካዮች ምክር ቤት እንዳነሳው ሁሉ ከጠያቂ አካላት ሊጠየቁ ይገባል። ከመንግስት በተሰጠው አቅጣጫ መሰረት ከ2010 ዓ ም ጀምሮ ፕሮጀክቱ በወሎ ዩኒቨርሲቲ ስር ቢሆንም ፕሮጀክቱን ከዚያ በፊት ሲመራ የነበረው አመራር ከህዝቡ የተሰበሰበውን ገንዘብ ለወሎ ዩኒቨርሲቲ ማስረከብ ሲገባው አላስረከበም ሲሉ የፕሮጀክት ጽህፈት ቤቱን ተጠያቂ አድርገዋል። ዋና ኦዲተር መሰረት ዳምጤ ፕሮጀክት ጽህፈት ቤቱ ከ2010 ጀምሮ ነው እንግዲህ ኦዲት አስደርጎ ለዩኒቨርሲቲ ያስረክብ የተባለ ከዚያ በኋላ ጀምሮኛ መቆም አለበት ምንም አይነት ወጪ መውጣት አለ የለበትም። የሚል ነው። ከዛ ጊዜ ጀምሮ ማቆም ነበረባቸው። ከ2010 እስከ 2016 የመጀመሪያ አርባ አመት 971 ሚሊዮን ለተለያዩ ስራ ማስኬጃ ይወጣ ብር አለ። ይህ ገንዘብ ከህዝብ የተሰበሰበ ነው። ለልማቱ ማስተዋጽኦ ሊያደርግ ስለሚችል ይህ መውጣት አልነበረበትም። አሁንም ጭምር መቆም አለበት። የፕሮጀክቱ ስራ አስኪያጅ አቶ ሸቶ አየለ ለዚህ ወሎ ዩኒቨርሲቲን ተጠያቂ አድርገዋል። የተርሸሪ ሆስፒታሉ ዲዛይን ለሀገራችን አዲስ በመሆኑ ትንሽ ተጓቶ ነበር። እሱ ታህሳስ ሁለት ሺህ አስራ አንድ ላይ ያለቀ መሰብሰብ የሚገባቸው የቶንቦላና የብር ኩፖን ስኬቶች ነበሩ። እነሱ ሁሉ የሰበሰብን እየሰራ ርክክብ ጠየቅ ነው። ዩኒቨርሲቲውን ምንም ተአምር መልስ ሊሰጠን አልቻለም። የቦርዱ አመራሮች አወያዩ፣ መልስ የለም። በደብዳቤ ተጠየቀ፣ መልስ የለም። የወሎ ዩኒቨርሲቲ ተወካይ ፕሬዚደንት ዶክተር አወል ጎልሴድ በበኩላቸው በገለልተኛ አካል ኦዲት ሳይደረግ ገንዘቡን መረከብ እንደማይቻል ምክር ቤቱ ላይ በሰጡት ምላሽ ተናግረዋል። ገንዘቡን ያልተረከብንበትን ምክንያት በተደጋጋሚም እንደተገለጸው ኦዲት ሪፖርት ላይ እንደተመላከተው በሁለት ሺህ አስር በነበረው ስብሰባ ላይ ዩኒቨርሲቲው ገንዘቡን ኦዲት ተደርጎ እንዲረከብ ይል ስለነበረ በኦዲተር የተረጋገጠ ሪፖርት ቀርቦ ርክክብ ስላልተጠየቀ እስካሁን ሳይቀበል ቀርቷል ማለት ነው። የግንባታው ሁኔታ ያሳ ሰባቸው የአካባቢው ተወላጆች ጠቅላይ ሚኒስትር አብይ አህመድ በጥቅምት ወር 2012 ዓ ም ደሴ መጥተው በነበረበት ወቅት ስለ ጉዳዩ አንስተውላቸው ነበር። በወቅቱ ጠቅላይ ሚኒስትሩ ስለተሰበሰበው ገንዘብ እንደማያውቁ ጠቁመው ግንባታውን ለማጠናቀቅ ግን መንግስታቸው ከሁለት ቢሊዮን ብር በላይ እንደሚመድብ ቃል ገብተው ነበር። በዚሁም መሰረት ወሎ ዩኒቨርሲቲ ፕሮጀክቱን በባለቤትነት ተረክቧል። ለአሜሪካ ድምፅ ለተጠናቀረው ዘገባ መስፍን አራጌ